ብስራተ ተስፋ ይህ ብስራተ ተስፋ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ይህ ፕሮግራም በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የምስራች ድምፅ የመገናኛ ዘዴዎች የተዘጋጀ በትራንስወርልድ ሬዲዮ ከደቡብ አፍሪካ የሚቀርብላችሁ ሳምንታዊ ፕሮግራም ነው። ውድ አድማጮች ለምናቀርብላችሁ ትምህርት ያላችሁን አስተያየት ለምስራች ድምፅ የብስራተ ተስፋ ፕሮግራም አዘጋጅ የመልእክት ሳጥን ቁጥር 13 ስልሳ ስድስት አዲስ አበባ ብላችሁ ብትጽፉ ይደርሰናል። ብስራተ ተስፋ። ሰላም ሰላም! ይህን ብስራተ ተስፋ ረዲዮ ለምትሰሙ ሁሉ የእግዚአብሔር ሰላምና ፍቅር ይብዛላችሁ እንላለን። ይህ ብስራ ተስፋ ሁልጊዜ በዚህን ሰዓት የሚተላለፍ የሬዲዮ መርሃ ገብራችን ነው። ስለ እናንተ እግዚአብሔርን እጅግ አድርገን እናመሰግንሃለን። ባለፈው ሳምንት የእግዚአብሔር ልጅ መወለድ እና የተወለደውን ሕፃን እግዚአብሔር ከአደጋ ወይም ከሄሮድስ እንዴት እንደታደገ አብረን ተምረናል። ዛሬ ደግሞ በምድረ በዳ የሚጮኸውን ስለ እግዚአብሔር መንግሥት የተላከውን የብሉይ ኪዳን የመጨረሻ ነቢይን መጥምቁ ዮሐንስን እንመለከታለን። እስከዚያው መዝሙር ሰምተን እንመለሳለን።

ሰንበት እግዚአብሔርን እጅ ጋር ገና እናመሰግናለን። እንደ ተባረካችሁም ተስፋ እናደርጋለን። በምድረ በዳ የሚጮህ ድምጽ ይላል። ጆሮ ለሰው ልጅ ድምጽ እንዲሰማ እግዚአብሔር ከፈጠሩት አካላት አስደናቂ የሰውነት ክፍል ነው። በሰው ልጆች ውስጥ እግዚአብሔር የፈጠራቸው አምስት የስሜት ህዋሳት ውስጥ ውድ ክፍል ስለሚመደብ መስማትን የመሰለ ነገር የለም። መስማት የተሳነው ሰው በእኛ አገላለጽ አካል ጉዳተኛ እንደሆነ ይታወቃል። ምክንያቱም ከአምስቱ ስሜት ህዋሳት አንዱ ብቻ ስለማይሰራ ሙሉ ነው ማለት አይቻልም። መጽሐፍ ቅዱስ እግዚአብሔር ማንነቱን ለመግለጽ በድምፅ እንደተጠቀመ በግልጽ ያስረዳናል። ስለዚህ በንግግርና በመስማት እግዚአብሔር ማን እንደሆነ እናውቃለን ማለት ነው። የእግዚአብሔር መልእክተኞች ቀደም ሲል ትንቢት ተናግረው ነበር። በመጽሐፍ ቅዱስ ውስጥ በተጻፈው ታሪክ ውስጥ ዓለምን ለኢየሱስ አገልግሎት ለማዘጋጀት እግዚአብሔር መጥምቁ ዮሐንስን በምድረ በዳ ድምፅ አውጥቶ የሚጮህ አድርጎ ነው የንስሐ ጥሪ የሚያደርግና አስተዋሽ አድርጎ የላከው የእሱም ተልእኮም በነቢያት ተተንብዮአል። ስለ እርሱ ምን ይላል? በምድረ በዳ የሚያለቅስ ወይ የሚጮት ድምፅ ብለው ተናገሩ። በማቴዎስ ወንጌል ምዕራፍ ሦስት አንድ እስከ ስድስት ዮሐንስ ነገሩን በጩኸት መልክ በድምፅ ያስተዋውቀናል። ስፍራውን እናንብብ። ማቴዎስ ወንጌል ምዕራፍ 3፣ 1 እስከ 6 በዚያም ወራት መጥምቁ ዮሐንስ መንግሥት ሰማያት ቀርባለችና ንሳ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ። በነቢዩ በኢሳያስ የጌታን መንገድ አዘጋጁ ጥርጊያውንም አቅኖ እያለ፣ በምድረ በዳ የሚጮህ ሰው ድምፅ የተባለለት ይህ ነውና። ራሱም ዮሐንስ የግመል ጠጉር ልብስ ነበረው፣ በወገብም ጠፍር ይታጠቅ ነበረ፣ ምግቡም አንበጣና የበረሃ ማር ነበረ። ያን ጊዜ ኢየሩሳሌም ይሁዳም ሁሉ፣ በዮርዳኖስም ዙሪያ ያለ አገር ሁሉ ወደ እርሱ ይወጡ ነበር፣ ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር ይላል። ዮሐንስን በምድረ በዳ ጩኸት ለማግኘት አንዳንድ መርምራዎችን ከመጽሐፉ አልፈን እናያለን። አጠቃላይ መልእክቱን ስንመረምር ዮሐንስ የትንቢቱ ቃል መልእክተኛ ነበር። ማለትም በነቢያት የተነበየውን ትንቢት እግዚአብሔር በዮሐንስ በኩል ለመፈጸም ሲፈልግ እና ለኢየሱስ አግሎት ሚሆን ጥርጊያ እንዳደረገ ይናገራል። እሱ ወደ ስብከት መጣ። ስብከት የሚለው ቃል የአዋጅ እንቅስቃሴን ይገልጻል። መልእክቱን በማወጅ በአዋጅ መልክ ይመጣል። ስለዚህ ተናገረው እርሱም በምድረ በዳ የሚጮህ ሰው ሆኖ እየሰበከ እንደ መጣ መጽሐፍ ቅዱስ ይናገራል። ሐዋርያው ቅዱስ ጳውሎስ በሮሜ ዐሥር ዐሥራ ሰባት ላይ እንግዲያውስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ሲል አንድ ጠቃሚ መግለጫ ተናግሯል። መጥምቁ ዮሐንስ የቃል መልእክት ይዞ መጣ። እርሱ የእግዚአብሔር ቃል የተናገረው ሰዎች እንዲሰሙ ነው። ለጊዜው ተስማሚ የሆነ የአስቸኳይ መልእክት ነበር። እርሱም ምንድነው? መንግሥተ ሰማያት ቀርባለችና ንሳ ግቡ የሚል ጥሪ ነው። ያንን አስቸኳይ ጥሪ ሲናገር ንሳ ግልጽ ትርጉሙ ለጊዜውም ሆነ አሁንም የሚመጥን ቃል ነው። ንሳ ማለት የቀድሞ የተዛባ ልክ ያልሆነ ሐሳብ እግዚአብሔር የማይከብርበትን ሕይወት በመተው ሐሳቡን መለወጥ ወይም መቀየር ማለት ነው። ሐሳብ ሲለወጥ የማይለወጥ ነገር የለም። ሁሉም በሐሳብ ውስጥ ይገኛል። ስለዚህ መጥመቁ ዮሐንስ ሰዎች ሐሳባቸውን እንዲለወጡ ከድሮ ማነታቸው ወደ እግዚአብሔር የሚወስደውን አዲሱን መንገድ እንዲያውቁ ጆሮቸውን እንዲከፍቱ ሲፈልግ እናያለን። አሁን አንድ ሰው ለመንግሥተ ሰማያት ዝግጁ ከመሆኑ በፊት መለወጥ እንዳለበት ግልጽ ሐሳብ ነው። መጥመቁ ዮሐንስ ለዚህ መልእክት በመጣ ጊዜ መንግሥተ ሰማያት ቀርባለችና ሐሳባችሁን ቀይሩ፣ ንስሐ ግቡ እያለ አስፈላጊውን ቃል ሲያውጅ እናያለን። ኢየሱስ አንድ ጊዜ በዙሪያው ለተሰበሰቡ ሰዎች የሰሊሆም ግንብ ስለወደቀባቸው ስለነዚያ ሰዎች አስተያየት ሲሰጥ እንዲህ አለ። እኔ እላችኋለሁ ግን ንሳ ካልገባችሁ ሁላችሁም እንዲሁ ትጠፋላችሁ ነው ያለው። አሁን የዮሐንስ መልእክትም አስቸኳይ መልእክት ነበር። የሚጮህ ድምፅ ዛሬ ለእኛ መልእክት አለው። ወዳጄ፣ ንሳ በየቀኑ ትኩስ ቃል ነው። ዛሬም የዮሐንስ አይነት መልእክት ለእኛ አስፈላጊ መልእክት ነው። ንሳ እንግባ እንላለን። ዛሬም ተሊኮው ምንድን ነው? የዮሐንስ ተሊኮ ዝግጅት ነበረው። መጥመቁ ዮሐንስ ከመምጣቱ ከሰባት መቶ ዓመታት በፊት በነቢዩ በእስያስ ተተንብዮ እንደነበረ ምዕራፍ አርባ ላይ እንደዚህ ይላል። እስያስ ምዕራፍ አርባ እንደዚህ ባለው የይቅርታ ማረጋገጫ ይጀምራል። አጽናኑ ሕዝቤን አጽናኑ ይላል አምላካችሁ። ውጊያው እንደተጠናቀቀ አመጻም እንደተሰረየለት ለኢየሩሳሌም በምቾት ተናገር ወደ እሷም ጩህ። በመቀጠልም የእግዚአብሔርን መንገድ አዘጋጁ፣ ጎዳናዎቹን አቅናላችሁ ይላል። ጌታ እየመጣ ነው። ስለዚህ ለእርሱ መምጣት ዝግጅት መደረጉ አስፈላጊ ነው። መጥመቁ ዮሐንስ በነቢዩ ኢሳያስ ተተንብዮ የነበረውን ሐሳብ አንድ ቃል ይዞ መጣ። የእርሱ ተልእኮ የቅድመ ዝግጅት ተልእኮ ነበር። ጌታ ኢየሱስ ከመምጣቱ በፊት መንገድ ጠራጊ እንደሆነ ታሪክ ይናገራል። ትሁት ተልእኮ ነበር፣ ፍቅር የሞላበት። አመጣቱ እንደ ባለሥልጣን ሳይሆን በትህትና እንደሆነ መረዳት የምንችለው በአኗኗሩና በሕይወቱ ማወቅ እንችላለን። አለባበሱ የግመል ጸጉር ልብስና በወገቡ ላይ የታጠቀው የቆዳ መታጠቂያ፣ አመጋገቡ አንበጣና የዱር ማር ነው። ስለዚህ በቴትና መንገድ መቶ ንስሐን ሰበከ። በእርግጥ በአንድ ወቅት ኢየሱስ ስለ እርሱ እንዲህ ሲል በሉቃስ ወንጌል 7፥24-27 ሲናገር እንሰማለን። የዮሐንስ መልእክተኞችም ከሄዱ በኋላ ለሕዝቡ ስለ ዮሐንስ ይናገር ጀመረ፣ እንዲህም አለ፦ ምን ልታይ ወደ ምድረ በዳ ወጣችሁ? ነፋስ የሚወዘወዘውን የሸንበቆን ወይስ ምን ልታይ ወጣችሁ? ቀጭን ልብስ የለበሰውን ሰውን እንሆ ጌጠኛ ልብስ የሚለብሱና በቅምጥልነት የሚኖሩ በነገሥታት ቤት አሉ። ወይስ ምን ልታይ ወጣችሁ? ነቢን? አዎን እላችኋለሁ፣ ከነቢም የሚበልጠውን እነሆ። መንገድህን በፊት የሚጠርግ መልእክተኛዬን በፊት ልካለሁ ተብሎ የተጻፈለት ይሄ ነው ብሎ ስለ መጥምቁ ዮሐንስ ኢየሱስ ክርስቶስ ሲመሰክር እናያለን። አያችሁ፣ ዮሐንስ ተልእኮ የዝግጅት ተልእኮ ነበር። ትሑት ተልእኮ ነበር። እንደ ዝቅተኛ መልእክተኛ ሆኖ ወደ ምድር እንደመጣ የሚጮህ ድምፅ ያለው ዛሬም ለእግዚአብሔር ሰዎች እንዲዘጋጁ ይሄ መልእክት እኛንም እናንተንም የሚነካ ነው። ስለዚህ ለእግዚአብሔር ተዘጋጁ መንግሥተ ሰማያት ቀርባለችና ንሳግቡ እያለ ዮሐንስ የዛኔ ለፈሪሳውያን፣ ለሰዱቃውያን፣ ለአሕዛብ፣ ለአማኞች ሁሉ በምድረ በዳ ሲጮ እንደነበረ እናያለን። የቀሩትን ሐሳቦች ስናይ ደግሞ ይህን በምድረ በዳ የሚጮኸውን ድምፅ የሚሰሙ ሰዎች ከሰፊ ክልል ከተማ የመጡ ናቸው። የመጡት ከቅድስቲቱ ከተማ ከኢየሩሳሌም የእውነት ማዕከል ከሆነችው እግዚአብሔር ስሙን አኖራለሁ ያለው ቦታ ነበር። በኢየሩሳሌም አንድ አስፈላጊ ተራራ ነበር። ያም የሞሪያ ተራራ አብርሃም ልጁን ለእግዚአብሔር መሥዋዕት አድርጎ ለማቅረብ የወሰደበት ስፍራ እንደሆነ እና የሰሎሞን ቤተ መቅደስ የተገነባበት ሦስተኛው በኢየሱስና በመጥመቁ ዮሐንስ ዘመን ቤተ መቅደሱ የነበረበት ቦታ ሞሪያ ይባላል። አንዳንዶቹ ከቅድስት ከተማ ከኢየሩሳሌም የመጡ ናቸው። የተወሰኑቱ የእግዚአብሔርን እውነት የሙጥኝ ካለው ታማኝ የይሁዳ ነገድ ከይሁዳ ግዛት የመጡ ናቸው። እነሱ ከሁሉም የይሁዳ አካባቢዎች፣ ከዮርዳኖስ አካባቢ መጡ ሰዎችም አሉ። ብዙሃኑ የመጥመቁ ዮሐንስን ለማዳመጥ ከሰፊው ክልል መጥተው ጆሮቸውን ሰጥተው እየሰሙ እንደሆነ ይናገራል። የመጡት በልዩ ልዩ ምክንያት ነው። ኀጢአታቸውን ለመናዘዝ በዚህ በዮርዳኖስ ሊጠመቁ የመጡ አሉ። ኀጢአትን መናዘዝ ማለት ምን ማለት ነው? ኀጢአትን መናዘዝ ማለት ቅድም እንዳወራ ነው፣ ዝም ብሎ ማውራት ማለት ሳይሆን ከእግዚአብሔር ጋር መታረቅ፣ የቀድሞ ማንነት መተው እንደሆነ ማየት ይችለናል። ከእግዚአብሔር ጋር መስማማት ማለት ነው። አያችሁ እግዚአብሔር ኀጢአት ምን እንደሆነ ገልጧል። እናም ኀጢአታችንን በምናዝበት ጊዜ ስለ ኀጢአቶቻችን ከእግዚአብሔር ጋር እንስማማለን። ያ ማለት መናዘዝ የቀድሞን ክፉ አስተሳሰብ ለመተው ቃል መግባት ከእግዚአብሔር ጋር መስማማት ማለት ነው። ስለዚህ እነኚህ የክፍለ ከተማ ተሰብስበው የመጡ ሰዎች በዮሐንስ እጅ መጠመቅ አለባቸው ማለት ነው። ጥምቀት ለእነርሱ በጊዜው ኀጢአታቸውን መናዛቸውን ከእግዚአብሔር ጋር መታረቃቸውና መመለሳቸውን የሚገልጽ ማስረጃ ነበር። ንስሐ መግባት ወይም መናዘዝ በእኛ ዘመን ለድሉ መግቢያ በር ወይም ወደ እግዚአብሔር የምንቀርብበት በልጁ በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር የምንታረቅበት መንገድ ስለሆነ ዛሬ ይህ ድምፅ የሚጮህ ለብዙዎች ጌታን ላላወቁ በጥፋት ጎዳና ለሚገኙ ሰዎች ሁሉ እንዲሁም ለእያንዳንዱ ክርስቲያን ማንቂያ ደወል ሆኖ ማገልገል እንዳለበት እንገምታለን። የመጥምቁ ዮሐንስ የሚጮህ ድምፅ ዛሬም ለሰዎች አስቸኳይና ትኩስ መልእክት እንደሆነ ይነገራል። ስለዚህ ንሳ ግቡ፣ ለእግዚአብሔር መንግሥት ተዘጋጁ እላለሁ። አለበለዚያ ጌታ ሊመጣ በደጅ ነው፣ መንግሥቱ ቀርባለች። ስለዚህ ንሳ ንግባ እንላለን። ውድ አድማጮቻችን ካለንበት አስቸጋሪና እግዚአብሔርን ከማያስደስት ሕይወት ራሳችንን በቃሉ በኩል በማየት ንሳ እንድንገባ ጥሪ አደርጋለሁ። እያንዳንዳችን በእግዚአብሔር ፊት ንሳ ብንገባ ለአገራችን፣ ለቤተ ክርስቲያን፣ ለቤተሰቦቻችን፣ ለሰው ሁሉ እንተርፋለን። ይህ ብቻ ሳይሆን ከዘላለም ሞት የምናመልጥ መንገድ ብኖር በልጁ በኩል ባገኘነው ቤዛነት ወደ አብ የምንቀርብበት በንስሐና በመመለስ ብቻ ነው። ይህን ድምፅ የምትሰሙ በዓለም ዙሪያ ያላችሁ ማናችሁም ብትሆኑ፣ ንስሐ እፈልጋለሁ የምትሉ ልባችሁን ወደ እግዚአብሔር አንስታችሁ ከእኔ ጋር አብረን እንጸልያለን። ጌታ ኢየሱስ ክርስቶስ ይወዳችኋል፣ ያፈቅራችኋል፣ ስለ እናንተ ሞቶላችኋል። ከእኔ ጋር አብረን እንጸልያለን። ጌታ እግዚአብሔር ሆይ፣ አንተ መልካም አምላክ ነህ። ይህን ይህ የንስሐ ዕድል ስለሰጠኝ አመሰግናለሁ። አሁን ኃጢአትን አውቃለሁ። በልጅ በኢየሱስ ስም በደለን ይቅር በለልኝ። ከአንተ ጋር ተስማምቼ መኖር ፈልጋለሁ። ስምን በማይጠፋው በሕይወት መዝገብ ላይ ጻፍለኝ። በጌታ በኢየሱስ ስም አሜን። ይህንን ጸሎት ከእኔ ጋር የጸለያችሁ ሁሉ በአቅራቢያ ያለውን ጤናማ የሆነ ቤተ ክርስቲያን ሄዳችሁ ራሳችሁን አሳውቁ። ጌታ ኢየሱስ ዘመናችሁን ይባርክ። የዛሬውን ትምህርት በዚህ ላይ እናበቃለን። በሚቀጥለው ሳምንት ቀጣዩን ክፍል ይዘን እንቀርባለን። እስከዚያው የእግዚአብሔር ፍቅር የኢየሱስ ክርስቶስ ጸጋና የመንፈስ ቅዱስ አብሮነት ከሁላችን ጋር ይሁን የዚህ መርሃ ግብር አዘጋጅና አቅራቢ እኔ ወንጌላዊ እንድራስ ባርዳስ ሲሆን ከቴክኒሽያን ባለሙያዎች ጋር በመሆን ነው መልካም ሳምንት ሻሎም በዚህ ፕሮግራም ላይ ያላችሁን አስተያየት ወይም ጥያቄ በመልእክት ሳጥን ቁጥራችን 1366 አዲስ አበባ በማለት ጻፉልን። እንዲሁም በሞባይል ስልክ ቁጥር 0944 08 8425፣ እደግመዋለሁ፣ 0944 08 8425 ደውሉልን፣ አጭር የጽሁፍ መልእክት ላኩልን። እንደዚሁም የምስራች ድምጽ ሬዲዮ በሚል የፌስቡክ ገጻችን፣ በቴሌግራም ቻናላችንና በዋትሳፕ ልታገኙን ትችላላችሁ። ከላይ ሲያገኘኝ ያሰራኝ ነገር ተፈታ። ክብር ነፍሴ ናበራት እንደ ጧት ላይ ወገግታ ከአንተ ጋር ብሎ እንዳደረ ጸዳል ፊቴ ላይ ቀርቶ ፍጥረት በሙሉ ተገርሟል መልኬ ላይ መልክህና